የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከስራ ብዛት ብቻ ሳይሆን ከጤናም አኳያ ለአንድ ሳምንት ሁለት ሳምንት ሊቀር ይችላል። ከክፍል ግን አንድ ጊዜ ሲመጣ ዘላለም መሰረት የሚባል የኛ ብዙ ሲኒየር ሀዲስ የትርጓሜ መጽሐፍት ሁሉ መምህር የሆነ የቅኔ ባለሙያ ነው። አዲስ አበባ ዩኒቨርሲቲ ያስተምራል። አሁን ሶስት አመት ድርቆ ኖ ዝናብ ሳያ እየከረመ መሬት ድንገት አንድ ሳምንት ዝናብ ሲያገኝ እንደሚለመልመው ነው የምንለመልመው ደበ በሳምንት በሁለት ሳምንት ሲመጣ ይላል እና ሁሉም ተማሪ በዚህ ስሜት ነው የሚስማማው ማን ሁሉንም ብትጠይቅ በሙሉ ተማሪዎቹ በጉጉት በተለየ ስሜት ነው የምንጠብቀው። በቁመታችን ነው ድምፅ ጎርናና ነው እና ክፍሉ ሲገባ የተማሪዎቹን ሁኔታ ዝም ብሎ ነገር ደፍቶ ሜት ሳይሆን ኢንስፓሬሽናል የምትለው አስተማሪ ነው። በሀሳብ የቆሰቁስብን ቢታስብ የሚገፋፋ አይነት መምህር ነው። ክፍሉን ገና አድርጎ የሚይዝ ነው። እውቀቱም የተደላደለ ነው። ሲገልጽ ምናዘፈሱ አንድ ቦታ ላይ ብሎታል። የሚያውቀውን የሚናገር የሚናገረውን የሚያውቅ አይነት የምትለው መምህር ነው ይሄ እንዳውም፣ አንዱ አንዱን የሸፈነበት ወይም ደግሞ ጥበቡን ያቀደለበት ሳይሆን በሚገባ ስለተዋሃደ የሰመረበት ስለሆነ ተጨማሪ ጥንካሬ የፈጠረለት የሥነ ጽሑፍና የቲያትር ጥበብ መምህር ሐያሲና ጸሐፊ ተውኔት ደበበ ሰይፉ ነው ባለታሪኩ። የቀደሙት በሚል ርዕስ በቅርቡ ባስተዋወቅነውና በቱባ ቱባ ሥራዎቻቸው የሚወደሱ የኪነ ጥበብ ሰዎች የሚታወሱበት አዲሱ ቋሚ ቅንብራችን ዛሬ ሕይወትና ሥራውን ለምንቃኝበት ደርዝ ያለው ወግ የብዕር ተማሪዎችን ጋብዘናል። ቆየት ብለውም ይመለሳሉ። የራዲዮ መጽሔት ከአዲስ አበባ። ደስ የሚል ነገር ግን የሩቅ በጣም የሩቅ ሐሳብ ይመስላል። ከበርካታ ዓመታት በኋላ በስራ ምክንያት ባለፈው ዓመት ወደ ኢትዮጵያ የተጓዙ ባልደረቦቻችንን ገጠመኞችና ክንውኖች በፕሮግራማችን የተከታተሉ አንድ የራዲዮ መጽሔት ቋሚ አድማጭ ናቸው። ምኞታቸውን በገለጡበት አስተያየታቸው መቼ ይሆን የሚል ጥያቄ ባዘለ ስሜት ይህን ያሉ ነው። አሉላ እና አዲሱ፣ የእናንተን ፕሮግራም ከአዲስ አበባ ሲተላለፍ እንደምሰማ ተስፋ አለኝ። ሰሞኑን ሰምቻለሁ፣ የእናንተ ባልደረቦች ንጉሴና ትዝታ ከአዲስ አበባ ሆነው ያስተላለፉትን ፕሮግራም ሰምቻለሁኝ። እንግዲህ የእናንተንም ከዛ ለመስማት ተስፋ አድርጋለሁ። የነርቭና የአንጎል ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። በሙያቸው በሚያቀርቧቸው ትንታኔዎችም ቤተኛችን ናቸው። ዛሬ ታዲያ የጥያቄ መልስ ያገኘ በከፊልም ቢሆን የሰመረ ይመስላል። ሰላም አድማጮች፣ ሰላም አሉላ። እንደምናነሾ አዲሱ አደገነኝ አዲስ አበባ ንጉሴ አክሊሉም በተለመደው የአዲስ አበባ መስኮቱ ለምሽቱ ያሰናዳውን ይዞ ቀርበዋል። መሆኑን እንደምንሰነበታቸው አድማጮች ክቡራትና ክቡራን፣ የራዲዮ መጽሔት ተከታታዮቻችን የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ከንጉሱ ታምሬ ጋር እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንዘልቃለን። አሁን ወደ ሰዓቱ የዓለም ዜና ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የአዲስ አበባን ወንዞች ዳርቻዎችና ሌሎች ተያያዥ መናፈሻዎችን ለማልማት ጠቅላይ ሚኒስትር አብይ አህመድ ባመነጩት ሀሳብ የተወጠነውን ፕሮጀክት የገንዘብ ድጋፍ ለማሰባሰብ የታቀደው ገበታ ለሸገር የራት ምሽት በዛሬው ዕለት እየተካሄደ ነው። ከሁለት መቶ በላይ ግለሰቦች፣ ዓለም አቀፍና የአገር ውስጥ ድርጅቶች እንዲሁም ተቋማት በመርሃ ግብሩ ለመታደምና አሻራቸውን ለማኖር መቀመጫ ቦታ መግዛታቸውን ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው ቀደም ያለ መረጃ ያመለክታል። የተለያዩ ዓለም አቀፍና አህጉራዊ ድርጅቶች ለሸገርን ማስዋብ ፕሮጀክት ድጋፍ ማድረጋቸውም ተመልክቷል። በሶስት ዓመታት ይጠናቀቃል ተብሎ የሚጠበቀው የ29 ቢሊዮን ብር ፕሮጀክት ከተማይቱን ለሁለት ከፍለው በሚፈሱ ወንዞች ላይ አትኩሮ ከሰሜን አዲስ አበባ እንጦጦ ተራራ እስከ አቃቂ ወንዝ ያለውን 56 ኪሎ ሜትር እንደሚሸፍን ነው የተገለጸው። በኢትዮጵያ አየር መንገድና በኢንዶኔዥያ አየር መንገድ አውሮፕላን አደጋዎች የ ሶስት መቶ አርባ ስድስት ሰዎች ሕይወት መጥፋቱን ተከትሎ አውሮፕላኖቹን የሰራው ቦይንግ ኩባንያ በሰባት ሶስት ሰባት ማክስ አብራሪ ማሰልጠኛ ምስለ በረራ ሶፍትዌር የነበሩ ችግሮችን ማስተካከሉን ዛሬ አስታወቀ። ቦይንግ ኩባንያ በትናንትናው እለት ባወጣው መግለጫ የ ሰባት ሰላሳ ሰባት ማክስ ምስለ በረራ ወይም ሲሚሌተር ሶፍትዌር አስተካክለናል። በምስለ በረራዎቹ ለሚሰለጥኑ አብራሪዎች የሚሰጡ ስልጠናዎች በበረራዎች ወቅት ሊያጋጥሙ የሚችሉ ሁኔታዎችን በሙሉ የሚዳስሱ መሆናቸውን የሚያረጋግጡ ተጨማሪ መረጃዎችን ለምስለ በረራዎቹ ኦፕሬተሮች ልከናል ነው ያለው። ቦይንግ 737 ማክስ አውሮፕላኖችን ሶፍትዌሮች ላይ የዲዛይን እክል ወይም ጉድለት መኖሩን ሲያምን የትናንቱ የመጀመሪያ ጊዜ መሆኑ ነው። የምስለ በረራው ሶፍትዌር በኢትዮጵያ አየር መንገዱ አውሮፕላን ቀደም ብሎ ደግሞ በኢንዶኔዥያው አውሮፕላን ላይ ያጋጠሟቸውን የመሳሰሉ ክስተቶችን ሊያሳይ የሚችል እንዳልነበረ ነው ቦይንግ በመግለጫው ያስታወቀው። የተባበሩት መንግስታት ድርጅት ዋና ጸሐፊ በቅርቡ ማሊ ውስጥ የድርጅቱ ሰላም አስከባሪዎች የተገደሉበትና የቆሰሉበትን ጥቃት አወገዙ። አንቶኒዮ ጉቴሬዥ ቲምቡክቱ ውስጥ ባልታወቁ አጥ ተጠያቂ ውጭ የቆሰለው ናይጄሪያዊ ሰላም አስከባሪ ህይወቱ በማለፉ በጥብቅ አዝነዋል ሲል ቃል አቀባያቸው አስታውቋል። በሌላ ጥቃት ሶስት ቻዳውያን ሰላም አስከባሪዎች ማሊዋ ኪዳል ክፍለ ግዛት ውስጥ በደረሰባቸው የተቀበረ ፈንጂ ጥቃት መቁሰላቸው ተነግረዋል። ዛሬ ግብጽ፣ ጊዛ ፒራሚዶቹ አቅራቢያ ይጓዝ የነበረ አውቶቡስ ኢላማ ባደረገ ፍንዳታ ቢያንስ 16 ሰዎች ቆሰሉ። አብዛኞቹ የተጎዱት ሰዎች ጎብኚዎች ሲሆኑ የደቡብ አፍሪቃ ዜጎችም አሉባቸውን የተባለው። እስካሁን ግን የሞተ ሰው ስለመኖሩ የተሰማ ነገር የለም። ለጥቃቱ ኃላፊ ነኝ ያለም እስካሁን አልተሰማም። ባለፈው ታህሳስ ወርም እንዲሁ ጊዛ ፒራሚዶች አቅራቢያ የተሳፈሩበት ኦቶቡስ በቦምብ ተመቶ ሶስት ቪየትናማውያን ጎብኚዎችና ግብፃዊ አስጎብኛቸው መገደላቸው የሚዘነጋ አይደለም። ታሊባንና የዩናይትድ ስቴትስ ወታደራዊ ባለስልጣናት ጦርነት ባዳሸቃት በአፍጋኒስታን የሰላም ግንባታ ጥረቶችን እያሰናከሉ ነው ተባብለው በማህበራዊ መገናኛ መወነጃጀላቸው ተሰምቷል። ሁለቱ ጸበኞች በትዊተር መወነጃጀል የጀመሩት ተወካዮቻቸው የዚያች ሀገር ጦርነት እንዲያከትም ወራት የፈጀ ንግግር እያደረጉ ባሉበት በአሁኑ ወቅት ነው። ውይይቱ ግን ታሊባን ውጊያውን እንዲያቆምም ሆነ እንዲቀንስ ለማድረግ እንዳልቻለ ነው የተነገረው። በቅርብ ቀናት በታሊባን እና በዩናይትድ ስቴትስ በሚደገፉ የአፍጋኒስታን የጸጥታ ኃይሎች መካከል በተካሄዱ ውጊያዎች ብዙ መቶ ሰዎች ሲቪሎችም ጭምር መገደላቸው የሚታወስ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አሁን ለራዲዮ መስጌ ዝግጅታችን ተመልሰናል። በስርጭታችን የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ብቻ መገኘትሽ እንደ ናፋቂ ሕፃን እናቱን እንዳየ በደስታ ሐዘን እንደተሰቃየ እንባውን እንዲያዘንብ ለሐሴቱ መቅድም ዓይንሽን ባየሁኝ እምባዬን ባፈስም ወይም ታውረው እንደኖረ እንደ አንድ ጎበዝ በድንገት ብልጭታ እንደሚደነዝዝ በጨለማ ቤቴ አንቺ ጮራይቱ ዘው ማለትሽ ሊጠፋኝ ብላቱ እንባውም ይደርቃል ብልሃቱም ይገኛል። የወጣሽው ፀሐይ፣ ጽልመቱ ፍቼሽ ብቻ መገኘትሽ፣ ብቻ መኖርሽ ሚያዚያ 1966 ለአንዲት ቅጽበት ብቻ እስቲ የማን ነው ጉልበት የሰው የአማልክ ሊሰጠኝ የሚችል የደቂቃ እረፍት እውነት፣ ፍቅር፣ ውበት የማወጋበት ለአንዲት ውብ ሙዚቃ ሀሳቤን ሰውቼ ለአንዲት መልካም ቅኔ ባርነት ገብቼ ሕሊናዬን ቀልቤን፣ አካሌን ሰጥቼ ለአንዲት ቅጽበት ብቻ የአእምሮዬ መርከብ ከማዕበል አምልጣ ከሕይወት ስንክሳር አምርራ ፈርጥጣ እጹብ ውበት ቅኝት እጅግ ተመስጣ ሌላው ሌላው ነገር ባፍንቻ የይውጣ 1969 ብቻ መገኘቶች እና ለአንዲት ቅጽበት ብቻ በተሰኙት የሥነ ጽሑፍና የቲያትር ጥበብ መምህሩ ገጣሚ ሐያሲና ጸሐፊ ተውኔት ደበበ ሰይፉ ሳምንቱ ምርጥ ግጥሞች ዝግጅታችንን ጀምረናል። ግጥሞቹን ያነበቡልን የቀደሙት በሚል ርዕስ በርዕሱ ባስተዋወቅ ነውና ሕይወትና ሥራውን በሚያወሱበት መታሰቢያ መስኮት ለሰከነ ወግ ብቅ የሚሉት ሦስት እንግዶቻችን የብዕር ተማሪዎቹ የአዲስ አበባ ዩኒቨርሲቲው የሥነ ጽሑፍ መምህር ዶክተር በድሉ ዋቅጂራና ገጣሚም ናቸው። የቀድሞ የአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ የትርጉምና የሥነ ግጥም መምህሩ አቶ ገዛኸኝ ጌታቸው ናቸው በቅደም ተከተል። ሌላው የደበበ ሰይፉ ተማሪ የቀድሞ የአዲስ አበባ ዩኒቨርሲቲ የቋንቋ ጥናት ተቋም ረዳት ፕሮፌሰር ዶክተር ተፈሪ መኮንንም በውይይቱ ቆየት ብለው ይቀላቀላሉ። አሁን የምሽቷን ቀዳሚ ስልት እናስከትል። ስዕል የማይፈታው መልስ የማይመልሰው የሌለው ማርከሻ ስሙ ቢሆንብን I it you አዲሱ አንተንም ሳያዝናናህ እንዳልቀረ ተስፋ አድርጋለሁ። ልክ ነው መቼም፣ የተለያዩ ስሜት ውስጥ ከሆነ ሙዚቃ ደግሞ በግድ ቀሰቅሰሃል። ጥሩ ዜማ ለመጠጥከዋሉ ላ አመሰግናለሁ። አዲሱ፣ እንዳልከው የተደባለቀ ስሜት ከረጅም አመታት በኋላ ወደ አዲስ አበባ መመለስህ እንደሚሆን ገምታለሁ። ወዲሁም ገና በደረስክበት በጥቂት ቀናት ውስጥ ነው ያገኘው ገና በትኩስ ስሜት እያየኸው እንደሆነ ነው የነገርከን። የአዲስ አበባውን አቀባበል የጠበቀህን ቅድም ጀመር ያደረግከውን የተደባለቀ ስሜት አጫውተን አሌላ በጣም አመሰግንሃለሁ። ከዛ በፊት ግን አንድ አንተ ከሰጠህ ስራ ቦታ ብያ አንድ ነገር መናገር ፈልጋለሁ። አንተ ለዚህ ፕሮግራም ያለህ መጨነቅ፣ ለአድማጮች ያለህ አክብሮት በጣም ይገርመኛል። ከዚህ ቀደም አንተ እረፍት ስትወጣ ብቻዬን ስሰራ ካለበት ፈልግ ለማቅረብ ላስጨንቅህም አልፈልግም እረፍትህንም እሻም አልፈልግም። አንተ ግን እረፍትህን በመሻማት መንፈስ ሳይሆን የሁለታችን መቅረብ ለአድማጭ ወይም ለፕሮግራሙ ምልውነት ትልቅ ሚና አለ በሚል ነው እና በእውነቱ ይሄንን ጥፍን መግለጽ እፈልጋለሁ። ይሄንን ባልገልጥ በእውነት ሊናይም አይቀበለውም። አዲሱ በጣም አመሰግናለሁ። ይሄ ግን የእኔ ብቻ እንዳልሆነ እኔ ግድ መናገር ይኖርብኛል። ለራዲዮ መጽሔት የሚችሉትን ሁሉ ማድረግ ከአዲሱ አበባ የመጣ አመሰግናለሁ። አዲሱ ለመልካም ሳየት ያንተ የተለየ ነው፣ ወይም አድናቆት መግለጽ በግድ ያስፈልጋል። ይህ አዲስ አበባ ስሙ አስቸጋሪ ነው። አሉላ እንዳልከው አስራ አራት አስራ አምስት አመት ብዙ የጎደሉ የቤተሰብ አባላት አሉ። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት አይደለም። አሉላ እነዚህም ሁሉ ያረፉበት ቦታ ይሄድ ማየት ስሜትክን መግለጥ ያም ትክክል ነው። አዲሱ እርግጥ እንዲህ ባለው ሁኔታ ውስጥ ማለፍ የቱን ያህል ሊያዳግት እንደሚችል ምን ያህል እንደሚከብድ እረዳለሁ። ከረጅም አመታት በኋላ ወደ አገር ሲመለሱ እንደሚሆነው ከጠበቀ ከፈተናው ባሻገር አዲስ አበባን የናፈካትን ያህል አዲስ አበባም የናፈቀችህ ይመስላል። ቀደም ብዬ ንጉሴ አክሊሉንና ወዳጆቻችሁን ሰምቻለሁ። ይህን ስርጭት ስንቀርጽ ስርጭቱ ሲተላለፍ እሁድ የሚያልፍ ሌላ ዝግጅት እንዳለም ተረድቻለሁ። እስኪ በስርቆሽ እንስማ። አዎ እንግዲህ እንዳልኩ አንዳንድ ጊዜ ሜት ለመቆጣጠር የሚያስችለው ሁኔታ አለ። ትኩስ በመሆኑ ነው እንጂ የሚሆን ነገር ነው የሚሆነው፣ እግዚአብሔር ፈቃድ ነው። ግን ያሉትን ዘመዶች ለማየትም እድል መገኘቱ በጣም ደስ ይለኛል። ያንን እያደረግኩ ነው። እንዳልኩ ስሜቱ ቅርብ ስለሆነ ገና ሳምንቴ ስለሆነ ከዛ ስሜት ሙሉ ለሙሉ ያለወጣ በመዋል እንጂ ብዙ ነገር የማያራ እንችላለን። ግሩም የሚያጓጓ ስሜት የሚጠብቅ ይመስለኛል። እንዳልከው በሚቀጥለው የራዲዮ መጽሄት እንዴት አሳለፋችሁን እጠይቃለሁ። ምናልባትም ሩቅ ባልሆነ አንድ ቀን እንደ ዶክተር ዮናስ ተስፋ በከፊል ዛሬ የሰመረው ራዲዮ መጽሄት ሙሉ በሙሉ ከአዲስ አበባ የሚቀርብበት ቅርብ ይሆናል ብዬ እንድመኝ አድርጎኛል። መንገድ ከፍትሃልና እንግዲህ ይከተልሃል። ማልዛም እንዳልከው አዲስ አበባ እንዴት አገኘሃት? ትልቅ ጥያቄ ነው። እኔም እዚህ ለመምጣት ምክንያትና እድል የሰጠኝንም ሁኔታ ባጭሩ፣ የሰዎችን ስሜት ለማጣኘት እሞክራለሁ። ጥቂት የተለያዩ ሀሳቦች አድምጫለሁ። እንጫወታለን። ለበባ በጣም አመሰግናለሁ። ለአሁኑ መልካም ቆይታ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። አዲሱ እኔ ያንተው ሰምና ወርቅ ያንተው ቅኝት ያንተው ድሃ እህ በለም ያንተ ልጅ ወዝ መስታወቴ በላል በድሃ አግዝ ለግዝ በፍቅር ገበታ አስተምረውና አለችኝ መልኬ ጠፋትና አለችኝ መልኬም ጠፋትና ገረመኝ እባይ እያልት ትባይ ሰውን ተላብሰን ከንፈርስ እንቃመስ።

ይከበራል እንጂ እንደምን ይረሳል። መልእክተ ዮሐንስ እቲ አባይ አብርሃም ብላይነህ ነበር። እቲ አባይ ሲል የተጫወተልን አብርሃም ብላይነህን እናመሰግናለን። እንደ ሕይወታቸው ለዛ፣ እንደ ድንቅ ሥራዎቻቸው ጥበባዊ ቀለምና ዘ አልጠገብ ብሎ አብሮ ባቆየን አብዬ መንግሥቱ ታሪክ ላይ ያተኮረውን ወግ የመጨረሻ ክፍላ ሰምተን አዲስ ወደምን ጀምረው እንዘልቃለን። አሁን የደማሙ ብዕረኛ መንግሥቱ ለማ ድንቅ ሥራዎች አስደማሚ ጠባይና የጥበብ ሕይወት ወግ ዛሬ በእርግጥ ይገባደዳል። የየበኩላቸው የየራሳቸውን ቀለም ያጻጻፋቸውን ዜና ተውኔቶቻቸውም ላይ በአንጻሩ የፈለጉት የመረጡትንም ስልት እንመለከታለን። ምናልባትም ከግል ፍልስፍናቸውም ጋር ሊጣመር ይችላል። አለማየሁ የእውቁን ገጣሚ ደራሲና ጸሐፊ ተውኔት መንግሥቱ ለማን ሕይወትና ስራዎች ነው እየተመለከትን ነው ያለ ነው። በሕይወትም በስራዎቻቸው ውስጥም ቀደም ብሎ ከተነሱት በተጨማሪ እንዲህም ናቸው፣ ይህንንም ብናየው በሚል የምታክለው ካለ፣ ወጋችንን ወደ መቋጫው እናቅና። ጥሩ። ከቅድም ከረሳኋቸው አንድ ሁለት ከቀልዶች ከክፍል ስጥ አንድ አድርግልህና ወደ አንዱ ይሄዳለሁ። አንዱ ምን መሰለህ አሁን ልክ በርሄንዳ ነው የራሳቸውን ተማሪዎች እንዲሆን የሚሰጡት አስተያየት አለ። ለምሳሌ አሁን አልቃሽ ዳነ የፍስሀ በላይ ድርሰት ነው። በኢትዮጵያ ቲያትር እንደ ማስተርፒስ የሚታይ ነው። በመስለምናገር አንድን አዝማሪ አንድን አስለቃሽ አንድን ለማኝ በአንድ ቤት ውስጥ አዳብሎ ሶስት ባህሪ አላቸው። ሶስት የኑሮ ዘርፍ ልበለው አንድ ላይ አርጎ ሁለቱም ሊጋጩ ናቸው። እንዲህ አርጎ ይዞ የሰራበት ነው እና ጨራረሱ ላይ ምንድን ነው፣ መጀመሪያ የነበረ ኋላ እንደነገረኝ ልክ ሁለቱ ይጋባሉ፣ አልቃሻዋና ዘፋኙ ማለት ነው ሳ የሚጫወተው ማሩ እና አስጋርጂ የሚባለው አይሻሸወጥም መቤት የሚጫወቷቸው ይጋባሉ። ሲጋቡ ለማኝ ምን ይሏቸዋል? ከእንግዲህ አይለምኑም በቃ ተኛ ጋር ይኖራሉ የሚል ነበረ መደምደሚያው። አቶ መንግስት ወይና አይቶ ነሳቸው። እውነተኛ ነገር ሊሆን አይችልም። ምክንያቱም ሁለቱም የራሳቸው የኑሮ መሰረት የላጅ ሰው ለማኙን አይለምኑም ማለት አይችሉም። ስለዚህ ኑሯቸው ልድሮ ይቀጥላል፣ እነሱ ይጋባሉ፣ አብረው ይኖራሉ ምክር ሰጡት። ከዛ በኋላ ተሰባቢ ያደረጉ ልክ ሲያልቅ፣ እንኳን ተስማማችሁልኝ ነው የሚሉት ሽማግሌው ለማኙ ከእንግዲህ ማለን ይመቸኛል። ደስታ ያለበትን ቦታ ማሩ ይጠቁመኛል፣ ሀዘን ያለበትን ደግሞ አስጋጅ ትነግርኛል። ከዚህ በኋላ ችግር ቤት ገብቶብን ነው የሚለው እና እንዲህ ናቸው የሚያዩበት መንገድ። ቅድም ካለው ትኩረት ከቶን በተጨማሪ ደግሞ የሳቸው አፕሮች አሉ። ሪያሊስት የሆነ ስራ ነው የምሰራ ብለው የተከተሉት ስለሆነ ያም አንድ ነገር እንደሆነ ያለው ሌላ ከጥንካሬው ጋር አብሬ የማየው ያነሳ ነው። የቤተ ሲመጡ ትምህርት የቅኔው ማንበባቸው ፍልስፍና ውጭ ሀገር ያነበቡት በሳይኮሎጂ ሶሲዮሎጂ ብዙ ያነበቡ ስለሆኑ የሚሰሩት ስራ ላይ እያንዳንዱ ያለ አሁን ሙግት የሚለውን ግጥም ወስደህ ብታይ እዛ ላይ ይጠይቃሉ። ተጠየቅ ነው የሚሉት። ይሄን ትውልድ የእሳቸውን ትውልድ ያን ሀምሳ ምናምን ውስጥ የነበረውን እና ፈረንጅ የጣለውን ያልጣለውንም አጋባስ መልቀምህን አቁም እና አድምጥ፣ የወገንህን ግርማ፣ የወገንህን ዜማ ነው የሚሉት። እዳ ይላሉ ያሬድ ዋይ ዜማ ሲል ዘመረ ዘፈነ። ጥያቄ ነው። መድጓ ማን ነው? ድጓሳ ማን ነው? ማን ነው አባትየው? ማን ነው ልጅየ ጥያቄ የሚል አሁን ከሚሲያር እንደገና አልፈው ሄዱና፣ እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን ይላሉ። ይሄ አሁን የታወቀ ቅኔ ነው። ከዊነ ካህን ከዊነ ኖላዊ ይላል ግዕዝን ወደ አማርኛ ተርጉመው ያመጡት ነው እና ቤተ ክህነት ውስጥ ያለውን ነገር ሌሎች ነሮችን ነው እና ከዛ ስለ ራስ ብሩ ወልደገብርኤል ነሳቸው የሚያነስሳል እና ታሪክን ነው የሚያመጡት። ራስ ብሩ ወልደገብርኤልን እንደሚታወቀው ልጃቸው ሰው ገደለ በመኳንንቶቻቸው መሳት ደብቀው በካሳ ላይ ያለፉ ሲሉ እንዲ በዛ ጊዜ ሰው ልጅ የደሃ ልጅ ቢሆን የገደለው የኔ ልጅ ስለሆነ አልችልም ብለው ልጃቸውን አቅፈው ስመው አዝነው ገደል ይከጥታል በዘመኑ በነበረው ማለት ነው። እና ራስ ብሩ ወልደ ገብርኤል ኃይለኛው እና ትክክለኛ ፈራጅ ነው ሲባል አንድ ልጁን ለምንሰደደው ገደል አይነት ጥያቄ ያነሳሉ እና ተጠየቅ አታውቅ እንደሆነ ይሄን ወቅ ብለው ወደ ኋላ ይመልሰዋል። ታሪክን ሳታቅ ተፈናጣ ሂድ ለአውሮፓና አሜሪካ ከመሄድ በፊት መሰረት ና አጥና የሚል ከሰው ሐዲስ አለማየሁ እና ከእሳቸው ዘመን ከነበሩ እንደዚህ ጠንካራ ሰዎች ጋራ የሚመሳሰል ፍልስፍና የነበራቸው ሰው ናቸው። ምናልባት ይሄንን አስተዳደጋቸው ለመጨመር ነው። ቅድም ካልኩት ውስጥ ክፍል ውስጥ እንግዲህ በሬሄ እንደምታስበው ስም ጥሪ አለ። ያ ይሆናል። አስርን እንዲቆጥረውም ሊያውቁት ይችላሉ። ግን ጨዋታውንም ስለሚወዱት ስም ይጠራሉ። አቤት እንላለን። እንዲ እንዲ

ምን እንግዲህ የእኛ ሀገር መድረክ እንደምታውቀው ቢበዛ አስር በአስራ አምስት ሜትር የሚሆን ነው። በምን ሽር አነጣጥ ነው መግደል ይመቻል። ብዙላ ምን ሽር መግደልን ይቃወማሉ ግን እንደው በዘዋጅ መግደል ሲነግሩት እንደዛ አይነት ነገር እና በቀልድ በዋዛ እና እንስቃለን። እኛ እያንዳንዳችን ይደርሰናል ተራው። ግን ያው እንዲህ ያን የሳቅን ያው አኑረ ነዋል ማለት ነው። ቅድም ጀምሬ ወደ ግጥም ስትወስድኩ እንጂ ከእሳቸው በኋላ የመጡት ከራሽያ ወጡ የተባሉት ጸሐፊያን ከተማዋ ውስጥ ጽሁፍ ጀምሩ ቲያትሮች ይታዩ ጀምር፣ ስራዎቻቸው ይቀርባሉ፣ ግጥም ያነባሉ። ያ ደግሞ በጽሁፍ ብስለቱ አልጣማቸው አብዬ መንግስቱ እነ ፑፒ እነ ፓፓ ያሉ ነው የሚቀልዱባቸው እነዚህ ወጣት ጸሐፊያን ከውጭ የመጡትን አንድ ጊዜ አፍሪካ አዳራሽ ስብሰባ ነበር። አገኘኋቸው፣ እና ሲወጡ ተከተልኩኝ፣ እና ሮጥኩኝ ከእሳቸው ጀርባ አለባት ኮትንጋሽ መንግስቱ አንድ ጊዜ አንድ ጊዜ አልኳቸው። ምን ፈለግሽ አሉ። ምን ነው አንድ ጠንከር ያለ የሴት ባህሪ ያለበት ድርሰት ጽፈው ብጫወት የእርሶን ድርሰት መጫወት በጣም ፈልጋለሁ አልኳቸው። ቆም አሉ አዩኝና እና ፖፒ ይጻፉልሽ ብለው ይጥራው ነው ያሰበኩ የተወሰኑ ደራሲያን ስራ ነበር በዛን ዘመን። ይሄን ልነግርህ ፈልጌ ነው ወደ ላይ ጋይጠቀየም ብቻ ሳይሆን ወደ ኋላም የታዘዙ ሰዎች አይ ይናገሩ ነበር። በጣም ግሩም የክፍል ስም መድበው በሰዎች ስም ነበር አይደል? አለማየሁ ያው ለምሳሌ ሴፍ አሉላ ሴፍ ዓለም እንደሚባል የማዳን ብለው በሰውየው ድርሰት ትምህርት ይሰጡበት ነበረ። እንደሱ አይነት ነገር ነበራቸው አቸው መልካም። የመንግስቱ ለማ ህይወትና ስራ እንዲህ በፍጥነት የሚቋጭ አይደለም፣ በምጥን ነው እየተመለከትን ያለ ነው። አንድ የመጨረሻ ጥያቄ ግን ለሁላችሁም ለወርውር፣ የጥበብን ልዩ ቀለማት ማለት ይቻላል፣ ይልቁንም ለዛና ቁም ነገር ባለፉበት መንገድ ሁሉ ትተው ያለፉ የሚመስሉ ናቸው። መንግስቱ ለማ፣ ቅድም ሁለቱን ቱባዎች አንስተናል። የመንግስቱና ጸጋዬ ገብረመድኅን ተማሪዎች ዛሬ በተራቸው አንቱ የተባሉ በራሳቸው በስራቸው የሚታወቁ በርካቶች በኪነ ጥበቡ መድረክ እንደ መኖራቸው ብዙ ያፈሯቸው ተማሪዎች እንዳሏቸው አምናለሁ። ምናልባት ስራዎቻቸው ጎልቶ የታየ የእነሱን መንገድ የተከተሉ ልናነሳ የምንችለው ይኖር ይሆን? በተውኔቱም ይሁን በግጥሙም የጸጋዬን መንገድ የተከተለ የመንግስቱ ለማን መንገድ የተከተለ ማለት የሚቻል ይኖር ይሆን? ስራዎችን ስታይ የመጨረሻ እናድርገው። ይሄ ክፍት ነው። ማናችሁም ልትወስዱ ትችላላችሁ። ቶሎ የመጣላችሁ ነገር ካለ በቅርብ ኢትዮጵያ ብዙ ሲሰራ የቆየው አለማየሁ ነው። በተለይ ይህን መጽሔቱን ታዛን የእሳቸውንም ሰርተዋል፣ የሌሎቹንም በዛ ላይ ትርኢቶችንም ተመላልሶ የማየት እድልም ገጥሞታል። እንግዲህ እኔ በነበርኩበት ሰዓት የእነሱ ተማሪዎች የሆኑ ቲያትር አቅርበው የማየት እድል አልነበረኝም። ገና ነን፣ ቁጣ ነው የሚደርስብን ያልደረሳችሁ አልደረሳችሁ ተብለን እና በዛን ዘመን ታገር የንስቅደቅ ድረስ የእነሱን ስራ ስተውን የእነሱን ስራ ስጫወት እና ሳነብን የኖርኩት። ከዛ በኋላ ያሉትን ከርቀት ከማያቸው ያው ጌትነትን አያለሁ። ቲያትር አጻጻፍና ክህሎቱ እሱ ነው የሚመጣልኝ መቼም የአስራት ብዕር፣ አስራት አንድ ላይ በህይወት የለም የለም። በህይወት ወደ ጋይ ጸጋዬ ያደላ ነበር። እውነት ለመናገር ጋሽ መንግስቱ ብዙ ልጆች አፍርተዋል። በቲያትር አጻጻፋቸው ላይ እንግዲህ እዚህ ሆኖ መጥቶ ያየሁት አንዱ ተፈሪ ያለ መሆኑ፣ ሌላው ጌትነት የሚሆነው አስታጥቃቸውም አለ። አንዱ ጸሐፊ አለማየሁ ራሱ አንዱ ድንቅ ጸሐፊ ነው። ለእኔ እስ በቅርቤ ስላለ ነው። ራሱ ጥሩጥሩ ድራማዎች የሰራ ልጅ ነው። ምናልባት ሌሎች ግን አለማየሁ በሀገር ሲገባ ሲወጣም ስለነበር በሬም ከእኔም ዘግይቶ ስለወጣ እነሱ እነሱ ውስጥ የሚያውቋቸውን እንደ ምሳሌ ሊጠቅሷቸው የሚችሉ ካሉ የበለጠ በቅርብ አይተዋቸዋል። መልካም አለማየው አዎ፣ እንዳለችው ነው። በቀጥታ በአቶ መንግስቱ እየተማሩ የምትላቸው አሁን አለም የጠቀሰጫ ጌትነት እንየው በግንባር ቀደም የሚነሳ ነው። በግጥሙም በቲያትር ስራዎቹም በጣም ተፈሪ፣ ደግሞ ተፈሪ አሁን አንድ ታሪክ ቢያነብል የአቶ መንግስት መጽሐፍ የተወሰነ ነገር ግድል ለሚያደርግ የሳቸውን ድምፅ ይዞ ራሳቸውን ያለፉበትን ሲያነብል በጣም ነው የሚገርምስ ማለያ ጥሩ አዘጋጅ ነው። ቲያትሮችንም ጽፈዋል ወይም ደግሞ ከውጭ አዳፕት አድርጎ ሰርተዋል። አስታጥቃቸው ይሁን አስታጥቃቸው ይሁን እንዲያውም በጣም በጽሁፍ ነው በብዛት አዘጋጅተዋል። በተዋናይ ግን ብዙ ስራዎችን ሰርተዋል። እርግጠኛ ሆኜ እንደው ትባልም ከሰላሳ የማያንሱ አጫጭር፣ ረጃጅም ስራዎችን ሰርተዋል። ትልቅ ቲያትሮች ላይ ይታዩ ማለት ነው። እንግዲህ እንደዚህ እንደዚህም ልንጠቅስ እንችላል። ሌላ ከዛ ወዲያ ይወጡም አሉ፣ ወይም ቀደም ብለው ይወጡም አሉ። ትልቁ ነገር ምንድን ነው? የእሳቸውን መጽሐፍ የተውልንን እየተማሩ በእሳቸው ተማሪዎችም እየተማሩ ይወጣሉ። አሁን እዛ ያሉ እኛ ጋር የነበሩ አስተማሪዎች አሉ እና እነሱ ራሳቸው የሚያስተምሩት ያንን ቢየ መንግስቱ የያዙትን ይዘው የሚሄዱበት መንገድም አለ በብዛት። እና አቶ መንግስቱ ተማሪዎች ያስተማሯቸው አሉ። ባለፈው ሀሳቢው መንግስት ለማ የሚለውን ከንጉስር ፈቃዳ ዘርእስ ወስደን ባዘጋጀንበት ጊዜ ወረቀት አቅርብ ብለን የጋበት ነው ጽሁፍ ካቀረቡ አንዱ ዩኒቨርሲቲ ውስጥ የሚያስተምር ልጅ ነው፣ ወጣት ዘሪሁን ብርሃኑ እና ምን አለ እኔ አቶ መንግስቱን አላቃቸውም፣ በሕይወት አላስተማረኝም፣ ግን አስተማሪዎቼን አስተምረዋል። እና አስተማሪዎቼ በየቀኑ አብዬ መንግስቱ ሲሉ ስለምሰማ እኔም በእነሱ በኩል የእሳቸው ትምህርት፣ የሳቸው እውቀት፣ የሳቸው ለዛ ደርሶኛል ብሎ ሲናገር ሰምቼዋለሁ። በእነሱ በኩል አግኝቻቸዋለሁ ብሎ ምስክር ይሰጧል። እና እኔ ይህን አምናለሁ። እሳቸው ካለፉ በኋላ የወጡትም በሳቸው ማስተማሪያ ቅድም ያልኩት የቲያትር ድርሰት የሚያጸረፍ ብልሃት በሚለውም በስራዎቻቸውም እያነበቡ የወጡ አሉ እያስባለሁ። ሌላ ምንድን ነው፣ እኔ ከጋሽ ጸጋዬም ሁላችን የተማርነው ነገርም አለን። ለምሳሌ አሁን ትራጀዲ የሚጽፉ ሰዎች ወይ ደግሞ ታሪካዊ ተውኔቶችን የሚጽፉ ሰዎችን ሄደ ብታይ አሉላ ተብሎ የተጻፈ ሌሎችን ስታይ የጋሽ ጸጋዬን ያጻጻፍ አንዳንድ ዘዴዎችን አልፎ ተርፎም የጋሽ አባትን ያዘገጃጀት መንገዶች ወስደው የሚሰሩ ልጆች አይቻሉ። ይሄ መጥፎ ነገር አይደለም ስታየው፣ ተምረውበታል ማለት ነው። እና አሁን ቅርብ ጊዜ ያየቸው ቅድም አለም እንዳለች ብዙ ቲያትሮችን አይቻለሁ። ያን ቲያትር ሳይ ጋጨጋ ይመጣብኛል። አንዱ ትያትር ሳይ ጋሻ አባቴ ይመጣብኛል። አብዬ መንግስቱ ይመጣሉና ትምህርቱ በቀጥታ እንኳን ባይሆን በተዘዋዊ መንገድ ወደዚህ ትውልድ እየተላለፈ ነው ያለው ብዬ አስባለሁ። ሌላው ነገር ምንድ ነው አንዳንዶቹ ወጣቶቹ ደግሞ የራሳቸውን የሚሞክሩም አሉ። አሁን ለምሳሌ ማንያዘዋል እንደሻው እማከብረው ማስተማሪም ነው፣ በኃላፊነትም ነው እየሰራ ያለው ብሄራዊ ቲያትር። ጥሩ አዘጋጅ ነው። በዝግጅቱ ውጭ ሀገር ተሄዶ የተማረዋል እንደገና እዚህ ሀገር ውስጥም የተማረው ሲጠቀም በታየዋል እና ብዙ ሰዎች ወጥተዋል ከዛ ከትምህርት ቤቱ እንዳለን ማለት እንችላለን። ግን ወጥተው ደግሞ ሌላ ቦታ በጋዜጠኝነት በተለያየ መንገድ እየሰሩ ያሉ አሉ እና እሱን ምናልባት እሹ አድርገን ግን ስንነጋገር ትምህርት ቤቱን ሌላ ነገር እናውራ እንችላለን። ምን ይመስላል ደረጃው? ግን አብይ መንግስቱን በቀጥታ ባይሆን በተዘዋር የሚያገኟቸው ትውልድ አባላት አሉ እያስባል። ፋንታሁን እንግዳ አንድ ጥሩ ጸሐፊ ነው። ብዙ ጸሀፍ የጻፍ ነው። ብዙ ክሌዎችን ጽፏል እንደ አንድ ምሳሌ አፌ ላይ ስለመጣለኝ ከነሱ በኋላ ሶስተኛው ትውልድ ድረስ የመድረስ አቅም እንዳለው ነው እየተመለከትን ያለ ነው። ደቀ መዝሙር አፍርተዋል ወይ ጥያቄ ያለው አይመስልም። ስራዎቻቸውና ዘይቤዎቻቸው ዘመን ተሻግረው ዛሬ መድረሳቸውን ማየት በእርግጥም የኪነ ጥበብ ስራ ሕያውነትን፣ ቀጣይነትን የሚያመላክት ይመስለኛል። በርሄ በተነሱት ላይ የመጨረሻ ሀሳብ የምታክለው ከሌለ ወደ መደምደሚያው እንሻገራለን። አለማየሁ ገልጾታል በተለይ አሁን ያሉትን ያላቃቸውም አለም እንዳለችው ግን ቀደም ካሉት ውስጥ በአጭር ተቀጨ እንጂ ፍሳ በላይም በደራሲነትም በመምህርነትም በጣም በጣም እንግዲህ እሱ አስተዋጽኦ ደግሞ በኢትዮጵያ የተውኔት ታሪክ ውስጥ ትልቅ ሚና ነበረው። የራሱን አሻራ ጥሎ ያለፈ አስተማሪ ነው። እሱም በማስተማሩም ሆነ በጸሐፊነቱ እሱም ሊጠቀስ ይገባዋል እላለሁ። ሌሎቹ ያላቸው የእነ ተፈሪ የጌትነት እንየው የእነ አስታጥቃቸው የራሳቸውን ይዘው ለመውጣትም የሚያደርጉትን ሳናደበዝዝ ነው። ምክንያቱም በትክክል መንግስቱ ለማን ሆኖ የወጣ ሰው አለ፣ እንደዚህ ማለት አስቸጋሪ ነው። ግን የራሳቸውን ቀለም እየያዙ ራሳቸውን ትምህርት ቀስመው በቀደዱት መንገድ ፈር ተከትለው የሄዱ በርካቶች ናቸው። ይሄ የሚዘነጋ አይደለም። መልካም። የቀደሙት በሚል ርዕስ ስራዎቻቸውን በምናጎላበትና መልሰንም ለዚህ ጊዜና ቦታ የምናደርስበት ተከታታይ ዝግጅት የመጀመሪያው ተማሪዎቻቸውን እንደሚጠሯቸው አብዬ መንግስቱን መንግስቱ ለማን ታሪክን የተመለከተ ነው። በፍቅር በስስት ይመስላል መንግስቱ ለማን የምታስታውሱት አለም ፀሐይ ወዳጆ፣ አለማየሁ ገብረ ህይወት፣ በርሄ ስዩም እንግዶቼ። ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። ምስጋና እባክህን ተቀበልን። አመሰግናለሁ በጣም። እግዜር ስጥልኝ። ደህና አሁኑ፣ ደግሞ እዚህ በጣይቱ በአከል እያበረከተች ያለችው አስተዋጽኦ በጣም ምስጋና ይገባታል። አለማየሁም አስተዋጽኦ ቀላል አይደለም። ምስጋናን በዚህ አጋጣሚ ለማቅረብ ስለፈለግኩ ነው። ሁላችሁንም እግዜር ስጥልኝ፣ እግዜር ስጥልኝ። In am a little bit of a a ባዲና ቴዲ አፍሮን አመሰግናለሁ። አሁን ዛሬ ወደምናስተዋውቀው ዋና ዝግጅታችን ነው የምናቀናው። የብርሃን ፍቅርና ለራስ የተጻፈ ደብዳቤ የተባሉት መጽሐፍቱ ከአንባቢያንና የሥነ ጽሑፍ አድናቂዎቹ ዘንድ ለየት ብለው ይታወሳሉ። የሥነ ጽሑፍና የቲያትር ጥበብ መምህር ሃያሲ ጸሐፊ ተውኔትና ባለቅኔ ነው። በቀደመው የራዲዮ መጽሔት ቅንብር ከአንደኛው እንግዳችን ከዶክተር በድሩ ዋቅጅራ ጋር በነበረን ምጥን ቆይታ ያንኑ ያህል ምጥን በሆነ ቅንብር አስተዋውቀነዋል። ተረኛው ባለታሪካችን ደበበ ሰይፉ። የምሽቱ እንግዶቻችን የዛሬውን ባለ ታሪካችንን ሕይወትና ስራ የሚተርኩልን ሶስት እንግዶቻችን የቀድሞ ተማሪዎቹ የአዲስ አበባ ዩኒቨርስቲው የሥነ ጽሑፍ መምህር ገጣሚም ናቸው፣ ዶክተር በድሉ አቅጅራ እና የቀድሞ የአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ የትርጉምና የሥነ ግጥም መምህሩ አቶ ገዛሀኝ ጌታቸው፣ የቀድሞ የአዲስ አበባ ዩኒቨርስቲ የቋንቋ ጥናት ተቋም ረዳ ፕሮፌሰር ዶክተር ተፈሪ መኮንን ናቸው። የሥነ ጽሑፍና የቲያትር ጥበብ መምህር ሀያሲና ጸሐፊ ተውኔት ባለቅኔው ደበበ ሰይፉ የዛሬው ባለ ታሪክ። እንግዶቼ ሶስታችሁንም አመሰግናለሁ። በመምህርነትም ሙያም ተሰማርታችሁ ረጅም አመታት ቢያልፍም ወደ ኋላ ወደዚያ የተማሪነታችሁ ዘመን የሚወስድ ትውስታዎቻችሁን እንድታጋሩ ነው የጋበዝ ናችሁ። እስኪ ደበበ ሰይፉ ምን አይነት መምህር ነበር በሚለው እንደርደር። በተማሪዎቹ በተለየ ስሜት የሚታወስ መምህር እንደ ነበር ብዙዎች ይናገራሉ። ከሩቅ ልጀምር፣ ከአዲስ አበባ ዶክተር በድሉ እስኪ እርሶ ይቅ ደግሞ ደበበ ለኔን በጣም አጭር ጊዜ ነው ያስተማረኝ። አንድ ኮርስ ነው። በጣም ጥሩ መምህር ነው። በአጭር ጊዜ እሱ ጋር አንድ ሴሚስተር አደለም፣ አንድ ወር መቆየት አንድ አመት እንደመቆየት ነው። ልባም ከሆንክና የምትከተለ ከሆነ እድሜ ልክ የሚቀርጹ ነገሮችን ታገኛለህ። ብዙ ጊዜ አገውጥሮ ያለበት ተደራራቢ ስራ ምክንያት ተደቅት አይገባም፣ ግን በጣም በጣም በጣም ሲገባ የሚነግርህ ነገር በሙሉ ቁም ነገር ነው። ራሱ ጥበብ ነው። በጣም ጥሩ መምህር ነበር። የጥበብ የቅበር ሰውነትን ታየዋለን፣ ታስተምርም ኑሮ ላይ ታየዋለን። ከባድ ነው እንዲህ ብለ ማጭ መግለጽ። በጣም ጥሩ አቶ ገዛሀኝ ደርሶ እየተመለስኩ ነው። በተደራራቢ የስራ ምክንያት አንዳንድ ጊዜ ትምህርት ቤት ያለመግባት እድል ከሚገጥማቸው መምህራን አንዱ መሆኑን ዶክተር በድሉ ገልጸዋል። ሌላ አንድ ተማሪያቸው ታዲያ ለቀናት ሳናገኘው ቀርቶ በመጣ ጊዜ ያለፉትን በአንድ ክፍል የሳምንቱን ትምህርት መሸፈን የሚችል ሲል ይገልጸዋል። እርስዎ ይልቁንም ይቀርቡት ከነበሩት ተማሪዎች አንዱ ነዎትና እንዴት ያስታውሱታል? ደበበ መምህሩን ደበበ ሳያስተምረኝ በፊት የመጀመሪያ ዲግሪ ስለ መመረቂያ ጽሁፍ የእሱን ግጥሞች ነበር የመረጥኩት ለመስራትና፣ በሰባት አመት አንድ ጊዜ ስድስት አመት አስተምረው ሰባተኛውን አመት ረፍት ወጥቶ ነው ለመጀመሪያ ጊዜ ያየሁት። ቤቱ ሄጄ እና ማግኘት አይፈልግም ነበር ሰው። ምክንያቱም ስራ መስራት ይፈልግ ነበር። ሰው ሁሉ የሚያሰንፈው ይመስለው ነበር። ከስራ ወደ መጨረሻ ላይ ሞቱ ጊዜ እየቀረበ መሆኑ የተሰማ ሁሉ ነው የሚመስለው ፍጥነቱ የነበረው እና ከስራ ብዛት ብቻ ሳይሆን ከጤናም አኳያ ይቀር ነበር ከትምህርት ቤት። ከባድ ነበር ለሱ ከሳንቺስ መቶ ስድስት ኪሎ ወርዶ በትንንሽ ታክሲዎች ካልሆነ ከሚኒባስ ወርዶ ያስቸግረው ነበር። ጤናው በጣም እየተባባሰበት የሄደበት ጊዜ ነበር። ተፈሪ ታስታውሳለ። ለአንድ ሳምንት ሁለት ሳምንት ሊቀር ይችላል። ከክፍል ግን አንድ ጊዜ ሲመጣ እኔ ከምገልጸው ይልቅ ዘላለም መሰረት የሚባል የኛ ብዙ ሲኒየር የሀዲስ የትርጓሜ መጽሐፍት ሁሉ መምህር የሆነ የቅኔ ባለሙያ ነው። አዲስ አበባ ዩኒቨርሲቲ ያስተምራል። አሁን በድሉ ያውቀው ይሆናል እና ዘላለም እንግዲህ ባለቅኔ አይደለም በምሳሌ ነው የሚናገረው። ሶስት አመት ድርቆ ሆኖ ዝናብ ሳያይ የከረመ መሬት ድንገት ዝናብ ሲወርድበት፣ አንድ ሳምንት ዝናብ ሲያገኝ እንደሚለመልመው ነው የምንለመልመው ደበበ በሳምንት በሁለት ሳምንት ሲመጣ ይላል። እና ሁሉም ተማሪ በዚህ ስሜት ነው የሚስማማው። ማንንም ብትጠይቅ በሱ ትምህርት የወደቀ ተማሪም ቢሆን ያለፈ ተማሪም ቢሆን ከዚህ የተለየ ነገር አይነግርህም። በቂ ነገር በትንሽ ሰዓትና በትንሽ መንገድ ይነግራል። ሌላው የአንተ ጉዳይ ነው። እንደ ረዳት አስተማሪ ራስን ቆጥረህ ነው ከደበበ ክፍል ውስጥ የምትገባው፣ እና እሱም እንደዛ ነው የሚቆጥረው ተማሪዎቹ። እና ይሄ የመቅረት ችግሩ የመጣው ወደ መጨረሻ ላይ ሕመሙ እየተባባሰ ሲመጣ እና ኢህአዴግ አዲስ አበባን ከመቆጣጠሩ በኋላ በመጣው መንፈስ እንትን ደግሞ በሀገር መገንጠል በሀገሩ ጉዳይ የደበበ ያለ አቋም ነው ያለው። ፊቱ ልትቀልድ አትችልም። ሊቆጣ ይችላል በጣም የወይችን ሀገር ሸጠናት በተገላገልን ምናምን ብትል እንኳን ደቀልድ እስከ መጨረሻው ሊታለይ ገር የምር ቀልድ የለም። አዎ እና ጅግ በጣም ጎድቶታል። እና ከዛ ከመጎዳቱ ጋር እኛን ኢህአዴግ ከገባ በኋላ ነው ያስተማረን በሰማንያ አራት ዓመተ ምሕረት እንበድሉ ነው ያው የጭንቁ ዘመን ሰማኒያ ሁለት ነው እንበድሉ ነው ያስተማራቸው። እኛን ሰማንያ አራት ነው ከብላቴ ከተመለስን በኋላ ይመስለኛል። እና በተለያዩ ምክንያቶች አይገባም ግን ሁሉም ተማሪ ረክቶበት የተማረ እና ሁሉንም ተማሪ እንደ ጓደኛ ከቀረበው እንደ ጓደኛ ያናግረ የነበረ እኔ ተፈሪ ነፍሱ ኒማር ሀብቴ ነጋ የሚባል ጓደኛ ነበረን። ካሳሁን ወልደ ጊዮርጊስ እና ጎራው የሚባል ልጅ ተመርቀን በጣም ስለምንወደው ገዋናችንን በፌስታል በፌስታል ይዘን ቤቱ ሄድን። ፎቶ ለመነሳት መሄድ ነው ከእሱ ጋር። አዎ ልጆች ነን እና ያንን እድል ማምለት ትልቅ ነገራችን ነው መመረቃችን። በዛ ላይ አንኳኩተን ገባን፣ ቤት ሄድን። የራሱ ገዋን አለው። እዛ ገዋን አወረደ፣ ልብሱን አስተካከለና ቀበቶን ለማሰር ተፈሪ ትዝ ይላል እንዲህ ያለው፣ ቀበቶን ለማሰር ደከመው። እና አንደኛችንም ምን ቆመ ታየኛለህ? ና እናሰር እንጂ ብሎ ደዛ አይነት ህመሙ ጠንቶበት ነው። ከእናንተ ጋር ለፎቶግራፍ ሲሰናዳ ቀበቶም ማሰሪያ ቃተው። አዎ የሐኪም እንትንም ተሰጥቶታል በጣም እየተባባሰበት ነበረ ህመሙ በዚያ ጊዜ። ከዛ በኋላ ሰባት አመት ወይ ስድስት አመት ነው የቆየው፣ ግን ህመሙም ቀላል ህመም አልነበረ። ረዥም መንገድ መሄድ አይችልም። እሱ የተከለከለውን ነገር ሁሉ ያደርጋል እና በጣም በከፍተኛ ሁኔታ ከዲፕሬሽኑ ጋር ተጨምሮ አድክሞት ነበረ። በትክክል በህመሙ ምክንያት ነው። የሰውነቱ አቋምም ቅድም እንደጠቀስኩልህ ሚኒባስ ላይ ለመውጣት እጁን ይዘህ መርዳት አለብህ። ደስ ነው የሚለው ደበበ። መርዳት እንዳገኘ ሳይሆን ጓደኛው ጋር እየሄደ እጅ ለእጅ ተያይዞ ነው የሚመስለው። ህመሙ ከዚህ ከፖለቲካ ለውጡ ከመጣው ጫና በተጨማሪ አባብሶበታል። እሱ ማለት ነው። ያ ነው ምንም አንቱ ብሎ ራሱን የሰው ልክ አብጅቶ የእኔ ልክ እዚህ ጋር ነው፣ የተማሪዎች ልክ እዚህ ጋር ነው የሚል አልነበረም። ታላቅ ታላቅ መምህር ነበረ በእውነት መልካም በአቶ ገዛሀኝ ታላቅ መምህር ያሉትን መምህራችሁን እያስታወሳችሁ ነው ዶክተር ተፈሪ እስኪ የእርሶንም ትውስታዎች ወዲሁም ተቀራራቢ ጊዜ ምናልባትም አንድ ዘመን የተማራችሁ ይመስለኛል ወደ ስራዎቹ ከመዝለቃችን በፊት በመምህርነቱ በሁለቱ ወዳጆቹ በዶክተር በድሉና በአቶ ገዛሀኝ ከተነገሩት ሌላ እርሶ የሚያስታውሱትን ያካፍሉን ይሻላ ያው የመጨረሻው አራተኛ አመት አካባቢ ስንደርስ ነው ያስተማረን እና እኔ እንደ መምህር ምናልባት አሁን ካለው ሁኔታ ጋር የመጨረሻው መምህር ልንለው የምንችለው ለተማሪዎቹ እና ለስራው ያለው ትጋትና የተሰጠ ነው ለትምህርቱ እና ክፍሉን ዘና አድርጎ የሚይዝ እንደተባለው አልፎ አልፎ የሚያቋርጥበት ጊዜ ቢኖርም በሚኖርበት ጊዜ ሁላችን እናስታውሰዋለን፣ በሙሉ ተማሪዎቹ በጉጉት በተለየ ስሜት ነው የምንጠብቀው። በቁመት አጭር ነው፣ ድምፅ ጎርናና ነው እና ክፍል ውስጥ ሲገባ አንድ ማስታወሰ አለ። የኦሲያር የሚባለው ክፍል ውስጥ አንድ ጊዜ መጥቶ ቁጭ ብሎ ነው ሲያስተምረን እና አየን ና የክፍሉን ሁኔታ አይታይም እንጂ ሁላችሁ አንገታችሁን የታነቃችሁ የምትመስሉት አለን እና በተለየ ስሜት ወደ ምሳ ሰዓት አካባቢ እየተቃረበ ይመስለኛል እና የተማሪዎቹ ሁኔታ ዝም ብሎ ነገር ደፍቶ መሄድ ሳይሆን ኢንስፓሬሽናል የምትል አስተማሪ ነው። ሀሳብ ሊቆሰቁስብን የሚችል ብታስብ የሚገፋፋ አይነት መምህር ነው። ክፍሉን ዘና አድርጎ የሚይዝ ነው እና እንትሁም ደግሞ ሪዮት ዓለማዊ ስለሆነ አስተሳሰቡና የሀሳቡ መሰረት ሪዮት ዓለም ስልህ የኮሚኒዝምና የሶሻል ማለት ሳይሆን ዓለምን የሚያይበት መነጽር ያለው ስለሆነ እውቀቱም የተደላደለ ነው። ሲገልጽ ምናዘፈሰው አንድ ቦታ ላይ ብሎታል የሚያውቀው የሚናገር የሚናገረው የሚያውቅ አይነት የምትለው መምህር ነው። ቋንቋዎቹ ቅድም ዶክተር በርዱ ብሎታል፣ የተመጠኑ በጽሁፎቹም ላይ በጥናት ስራዎቹ ላይ የምናየው ነው። ጥናተኛ የሰራቸው አረፍተ ነገሮች የምትላቸው አይነት ናቸው። ቃላቶቹ በጣም የተመረጡ ምናልባት እንደ ከከንትን ውስጥ ከአገልግሎት የወጡትም ጭምር ሁሉ ነው የሚጠቀመው እና ታጥቦ የተሸለቱ የምትላቸው አይነት ቃላት ምርጥ እንትን ነው። እሱም ይመስለኛል እንግዲህ የገጣሚነቱ የስም ጽሁፍ ሰውነቱ እያገዘው እና ለተማሪዎቹ በጣም ቅርብ ነው። እኔ አንድ የማስታውሰው የቅድም ገዛኝ ብሎታል የመምህርና የተማሪ ግንኙነት መኖሩ እንዲጠበቅ የሚያደርግ ነገር ግን ነጻነት እንዲሰማ የሚያደርግ ምናልባት እሱ ከሚወዳቸው መምህሮቹ ከኔ ዮሐንስ ዮሐንስ እንኳን ያስተማሪ ይመስለኝ ዶክተር ዮናስ አስተምሮታል። እንደነሱ ከሚያከብራቸው መምህራን እኛም በተለየ ስሜት የምናየው እና ለዚህም ነው መጨረሻው መምህር ለማለት የፈለግኩት። ይህን ያህል አስታውሰዋለኝ። ደደበን የመጨረሻው መምህር ብለዋል አቶ ተፈሪ። ቅድም አቶ ገዛሀኝ ከጊዜ ጋር ሽሚያ የያዘ ይመስላል ሲሉ በስራው የመዋጡን ስሜት በጥልቀት የሚሰራው ነገር ላይ የሚሳብበትን አንስተዋል። ታዲያ ብዙዎች የሚያስታውሱት አንድ ግጥሙ ለምን ሞተ ቢሉት የሚለውን ግጥም ተንተርሶ የጻፉት ግጥም አለዎት ዶክተር በድሉ ምናልባትም ከጊዜ ጋር የተያያዘውን ከራሱ ሕይወትም አንዳንዶች እንደሚሉት ደግሞ ካለፈበት ሁኔታ ጋርም ስለ ራሱም የሚነግረን የሚመስል መሰረት ያለው ይመስላል ከእናንተም ጋር በነበረኝ ውይይት እንደተረዳዎት እስኪ የእርስዎን ማስታወሻ ያችን ግጥም ያንብቡልንና ሀሳቡ ላይ ያተኩሩ። አዎ እንዳልከው ነው። ገዛኝ እንዳለውም ከጊዜ ጋር ስኛ የያዘ ነበር የሚመስለው። የመጨረሻዎቹ አመታት ራሱን የዘነጋ ነበር ነው የሚመስለኝ። ስራው ላይ ያተኩራል፣ ጽሑፉ ላይ ያተኩራል። ከሰው ጋር ከሚነጋገር የበለጠ ከራሱ ጋር የሚነጋገርባቸው ጉዳቶች የበረከቱ ይመስል ነበረ። ቅድም ያልጠቀስኩት በማስተማር ወቅት እንኳን አንዳንድ ሰው ከነገረህ ትማራለህ ሌላው በህይወቱም በኖሮውም ባነጋገሩም በሰውነቱም ያስተምራል እሱ ሁለተኛው አይነት ነበረ። እኔ ይሄ እውነት ማለት የእኔ ልጅ የሚለውን መጽሐፍ ጥጦች ሁለተኛውን የግጥም መጽሐፍ ሁለት ሺህ አራት ላይ ነው ለእሱና ለዮሐንስ አድማሱ ነበረ መታሰል ያደረኩት በዛ ውስጥ የእሱን ቅድም የተነበበውን ግጥም ለምን ቢሉ የሚለውን ነበረ ፋር ማጣቱን የተመኘውን አለማግኘቱን በተለይ ደግሞ ለህዝቡ ሶሻሊዝም ያመጣለታል ብሎ ከነብሱ ያምን የነበረው የሚመስለኝ እሱ ባለመሳሳቱ እሱን ይመስለኛል። ይሄ ለምን ሞተ ቢሉ እንደ ንግር ሳርን የኖርኩትን ማሳ ያልጠመደ ሊያመርክበት፣ ለጠበል በማስኩት ቦይ የግፍ እንባር ሊወርድበት፣ አንተን በኔ ውስጥ አየሁትን እነህ ሁለት ውስጥን ነው የሚገልጹት። እሱ እንደዚህ ሆኖ ያለፈ ነው ይመስለኝ። ሲያርም የኖረውን ማታ ሌላውን ያመረሰበት ጠበል ነው የተመኘውን ቦይ እምባን የወረደበት እና ያንን ለማለት ነው ለምን ከዛ በኋላ ያሉት ስኖች ስንኞች ለምን ሞተ ቢሉት የራሱን ነው ከዘመን ተኳርፎ፣ በራሱን ቆልፎ፣ አንዲት ቀሪ ወዳጁ የተነሰል አጥፎ ይላል እና ደበበ የሚመኘውን አይቶ የጠበበለትን የቀኘለትን አይቶ ያለፈ አይመስለኝም ያንን ለማለት ነው ይህን በመታሰቢያው ላይ ያሰ መልካም ተዛማችነት ወይም ተያያዥነት ቢኖራቸውም በርከት ያሉ ዘርፎች ውስጥ ነው ተሳትፎን ገጣሚ ነው። ጸሐፊ ተውኔት ነው። ሐያሲም ነው። ወዲሁም ደግሞ መምህር ነው። ቀደም ብለን በውይይታችሁ እንደተመለከት ነው አንድን መምህር ታላቅ መምህር የሚያደርገውን ነገር ጥሩ አድርጋችሁ ለአድማጭ ያቀረባችሁ ይመስለኛል። በጥበብ ስራዎች ውስጥ ታላቅ የሚያሰኙት ችሎታዎቹ፣ ክህሎቶቹ በስራዎች ውስጥ የተገለጡት የቶቹ ይሆኑ? አቶ ገዛሀኝ ወደ እርስዎ ልመለስ። እሺ፣ እሺ። ደበበ ከልጅነቱ በጣም ደስተኛ እና አይታ ይርጋለም የሚለውን ግጥም ታስታውሳላቸው። በብይ ድብደባ፣ በብይ ጥብጠባ ምናምን የሚለው ልጅነቱ በጣም የሚያስደስት ልጅነት ነበረ። ብዙ ጓደኞች ነበሩት። ኳስ ይጫወት ነበር። በሽታ ካደገ በኋላ ነው እየመጣ እየጨመረ እያለ የመጣው እንጂ በልጅነቱ ጎበዝ፣ ፈጣን ጭቃ እያቦካ የተራገጠ ይርጋለምን ይርጋለምን ማንበብ የሚለውን ግጥም ማለት ነው። በኋላ ይርጋ ለምን የኢትዮጵያ ናሙና አድርገን ልንተነትነው እንችላለን። ያን ይርጋለም የሚል ግጥም ግን ልጅነቱ ከልጅነቱ ጀምሮ ቢታመም ነበር በጣም እና እንደውም አባቱ ከቤተ ክርስቲያን ሄደው ከተከራክረው ከመሞቱ በፊት መጠመቅ አለበት ብለው በሀያ ቀኑ ነው የተጠመቀው። እንደ ሌላ ልጅ በአርባ ቀኑ አይደለም የተጠመቀው፣ ግን በእግዚአብሔር ምሕረት በቤተሰቦቹም እምነት ጸሎት አድጎ የወረቀ የተጫወተ ልጅ ነው። አንድ ግጥም አለው ልጅነት ልጅነት ይመስለኛል። በፀሐይ በጨረቃ ብርሃን ሳይዘል እንደ ልጅ ሳይጫወት ካሳለፈው በኋላ ሲያድግ ሐውልቱን መቅረጽ ቁም ነገር መስራቱን የሚችልበት ደረጃ ላይ አይደርስም። እነዚህ አሁን ፈረንጆቹ እንደሚሉት ኦልዌይስ ወርክ ኖ ፕሌይ ኦልዌይስ ወርክ ልሳሳ ትችላለሁ ሜክስ ጃኬ ደልቦ የሚለው ሁልጊዜ ከህጻንነት ተጀምሮ ትምህርት ላይ ስራ ላይ እና ከዛ ልጅነት በዛ መንገድ ሲያልፍ አዋቂነትህ ይጠፋብሃል። ደበበ እንደዛ አልነበርም። በጣም ተደስቶ ተጫውቶ እንደው ጭፍን እንዳላረገው ብዬ ነው። የደበበ ህይወት ጭፍን ሆኖ ያለፈ አይደለም። ተጫውቶ ያደገ ነው። እና በኋላ ይርጋለምን የጻፈው አስራ ሁለተኛ ክፍል ጨርሶ ብሔራዊ አገልግሎት አለ፣ ለአንድ አመት የሚካሄድበት በእነሱ ዘመን ነበረ። ይርጋለም የሄደው ተመልሶ እሱ እና ያን ጊዜ ይርጋ ለምን በሀያ ሁለት አመቱ ነው። እንደዚህ ነው ሁለተኛ አመት ሆነ ወይ አንደኛ አመት ሆኖ ብሔራዊ አገልግሎት ነው ይባል የነበረው በቀዳሙ ሀይለ ጊዜ። በልጅነት አይኑ የሚያቃትን ይርጋለም በትልቅነት አይኑ ሲያያት አንደኛ ደረጃ ብቻ ነው ይርጋለም የተማረው። ከዛ አዲስ አበባ ነው ያደረው እኮ በጽባህ የተማረው እና ተመልሶ ሲሄድ ና ሲያያት ያየውን ነገር ኩርኩሮት ነው የጻፈውና እዛ ውስጥ ብዙ ነገር እናያለን የዛ አይነት ህይወትና የዛ አይነት እድገት የነበረው ደበበ ነው አሁን የምናወራው። ደበበ ተኛ ሳቂታ፣ ፍልቅልቅ ቤቱም ገብተን ተማሪዎቹም ጓደኞቹም ተሰብስበው ሲጫወቱ ሳቅና ጨዋታ ነው። እንትን አይደለም። በቀድሜ ስላተኮርኩ ህመሙ ጎዳው ምናምን የመጨረሻዎቹን አመታት ስላነሳሁ ነው ይሄን ያነሳሁት። በሙያ ረገድ ግን ደበበ በገጣሚነቱ እርግጠኛ ነበረ። ገጣሚነቴን አስመስክሬ ጨርሻለሁ ኤክስፐሪመንት ታርጓል። የሚያነሳቸውን ጉዳዮች አንስቷል። ማርክሲስት ነበረ። ለምሳሌ መስከረም የሚል ግጥም አለው። ያ መስከረም የሚል ግጥም የብርሃን ፍቅር ቅጽ አንድ ላይ አለ። እኔ እንደ ማስተርፒስ ነው የምቆጥረው። እንግዶቼን አመሰግናለሁ። አድማጮች ውይይቱ ተጀመረ እንጂ አላበቃም። በቱባቱባ ሥራዎቻቸው ስራዎቻቸው የምናስታውሳቸውን የቀደሙትን ባለ ታሪኮች የምንዘክርበት ዝግጅት ሁለተኛውን በሚቀጥለው የራዲዮ መጽሔት ይዘን እንቀርባለን። የደበበ ሰይፉ ታሪክ ገጠመኞችና ፈተናዎች እንመለከታለን። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን ሰዓቱ አሁን የንጉሥ ያክሊሉ መስኮት የሚከፈትበት ነው። ንጉሴ፣ እንደምን አመሸህ፣ እንደምን ሰነበት። ዛሬ ለየት ባለ አጋጣሚና ሁኔታ ነው የጠበከኝ። እንደምን አመሸህ ብቻ በቂ አይመስለኝም። እንኳን ደስ ያለህ፣ ለአንተም ጭምር ይመስለኛል። እንኳን አብሮ ደስ አለን። በእውነቱ በጣም የሚደንቅ ነው። ድንገት እነሱ መንገዳቸውም ይመስለኛል እና ወደ እኔ ቤት አካባቢ ሲደርስ ብቅ በለኝ ድምፁ የአዲሱ ነው ማን ነው እሱ ብዬ ወጣ ስል ባለቤቱ እና እሱ ናቸው ከመኪናቸው እና አላመንኩም። አስራ አራት ከአስራ አምስት አመት በፊት እዚህ አዲስ አበባ አብረን ሆነን እንሰራ የነበራቸውን ስራዎች ሁሉ አስታውሳለሁ በዛ በዘጠና ሰባት ምርጫ ጊዜ እና እጅግ በጣም ደስ ነው ያለኝ አሉላ። በጣም በጣም ግሩም ነው። ወደ ዝግጅት እንደርደር። ንጉሴ የቅዱስ ያሬድን የጥበብም የመንፈስም ሰው የምታስተዋውቅበት ዝግጅት እንደርደር ላይ ጠቆም አድርጌ ያለው ወደዚያ ወሰደን። በጣም ጥሩ። ዛሬ አሉላ እንግዲህ ዛሬ ግን ቦታ አስራ አንድ ቀን ያው ብዙ ጊዜ ያከራክራል። ያሬድ የሞተበት ወይም የተሰወረበት ነው ተብሎ በኢትዮጵያ ቤተ ክርስቲያን ዘንድ ይታመናል። ሞተዋል የሚሉ አሉ፣ ተሰውሯል የሚሉ አሉ። አከራካሪ ነገር ነው ነውና ያሬድ እንግዳይም እንደሚሉት የተረሳ ሰው ነው። የምርምር ሰው ነው። የፍልስፍና ሰው ነው። የሚታወቀው ዜማው ብቻ ነው። የዜማ ድርሰቱ በዛ ብቻ ነው የምናውቀውና የምናስታውሰው። በጥምቀትና በደመራ በዓል ላይ እንደው ካህና ሲያሸበሽቡ ያሬዳዊ ዝማሬ ሲባል ብቻ ነው ያሬድን የምናስታውሰው። ያሬድ እጽዋትን ጨምሮ በሌሎች በሌሎች ላይም ሁሉ ምርምር ያደረገ ታላቅ ሊቅ ስለሆነ በተከታታይ የእሱን ስራዎች ለማስታወስ ፈልጌ ነው። እንግዲህ ከዚህ ከዛሬ ጀምሮ እንግዲህ ያሬድ የዜማን መሰረት የጀመረ ታላቅ ሊቅ ነው። አሉላ እንደምታውቀው፣ እንደውም ብዙ ኢትዮጵያውያን የሚያስታውሱት አንድ ዜማ አለ። ስለ ያሬድ በተነሳ ቁጥር የሚዜም መሰረተ ዜማ ወጠነ ያሬድ ካህን፣ የዜማን መሰረት ያሬድ ጀመረ

ስለ ፍልስፍና፣ ስለ ተለያዩ ነገሮች፣ ስለ ምርምር ስራው፣ ስለ ጥናቱ የሰራቸውን ስራዎች ሁሉ ከዜማው ጋር እያስደገፍን እንግዲህ ቅድም እንዳልኩት በተከታታይ ማቅረብም ይቻላል። ታለን ንጉሴ፣ አመሰግናለሁ። እንግዲህ ከአዲሱ ጋር ጥሩ ሰዓት እንደሚኖራችሁ ተስፋ አድርጋለሁ። መልሰን እስከምንገናኝ ድረስ መልካም ጊዜ። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ እንደ ቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን ውድ አድማጮች የዛሬውን በዚሁ ማጠናቀቃችን ነው። ለደናደሩ ስንብት ታዲያ ከማጠቃለያ ዜናው ንባብ በኋላ እመለሳለሁ። እስከዚያው ቀደም ብለን በጀመርነው ዘ ዊኬንድ በመባል የሚታወቀው ኢትዮጵያዊ ድምፃዊ አቤል መኮንን ተስፋዬ ካንት ፊል ማይ ፌስ በሚል በሚጫወተውና በዚህ በምትሰሙ ዜማ እንሰናበት። The death of me, at least we'll both be numb. And she'll always get the best of me. The worst is yet to come. All the misery was that she's What deep in love? Cause I know, I know, Girl I know She told me, don't worry, About አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና። የአዲስ አበባን ወንዞች ዳርቻዎችና ሌሎች ተያያዥ መናፈሻዎችን ለማልማት ጠቅላይ ሚኒስትር አብይ አሕመድ ባመነጩት ሀሳብ የተወጠነውን ፕሮጀክት የገንዘብ ድጋፍ ለማሰባሰብ የታቀደው ገበታ ለሸገር የራት ምሽት በዛሬው እለት እየተካሄደ ነው። በኢትዮጵያ አየር መንገድና በኢንዶኔዥያ አየር መንገድ አውሮፕላን አደጋዎች የ346 ሰዎች ህይወት መጥፋቱን ተከትሎ ቦይንግ ኩባንያ በ737 ማክስ አውሮፕላን አብራሪ ማሰልጠኛ ምስለ በረራ ወይም ሲሚሌተር ሶፍትዌሮች ውስጥ የነበሩ ችግሮችን ማስተካከሉን አስታወቀ። በምስለ በረራው እክል እንዳለ ቦይንግ ሲያስታውቅ ይሄ የመጀመሪያ ጊዜ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ በቅርቡ ማሊ ውስጥ የድርጅቱ ሰላም አስከባሪዎች የተገደሉበትንና የቆሰሉበትን ጥቃት አውግዘዋል። ዛሬ ግብጽ ጊዛ ፒራሚዶች አቅራቢያ ይጓዝ በነበረው አውቶቡስ ላይ ኢላማ ባደረገ ፍንዳታ ቢያንስ 16 ሰዎች ቆሰሉ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እንገናኛለን። የፕሮግራም አቀናባሪያችንን ንጉሡ ታምሬን ይዤ፣ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደን እኛ ያስተናገድኳችሁ አዲሱ አበበ አዲስ አበባ ነው። በሚቀጥለው የራዲዮ መጽሔት አዲሱን መልሰን እናገኛለን። ለአሁኑ ግን በዚሁ የተሰናበትን። ሰላም Da daro